ተክለዝጊ ሲታደን የነበረው እና በያዝነው ሳምንት ሰኞ ምሽት ሁለት ሰዓት ላይ በርሊን እምብርት ላይ በተዘረጋው የገና ገበያ በከባድ መኪና አስራ ሁለት ሰዎችን ደፍጥጦ የገደለው እና እንዲሁም ሀምሳ ሰዎችን ለጉዳት የዳረገው ወንጀለኛ ጣሊያን ሚላን ከተማ መገደሉ ተሰምቷል። እና ምን እየተባለ ነው? ምን ሰምተሃል? አዎ እንግዲህ አዜብ፣ ምንድን ነው ሽብርተኛ ተጠርጣሪ አኒስ አምሪ የቱኒዚያ ዜጋ ዛሬ ሌሊት በሚላኖ ከተማ ፌስቶ ሳን ጆቫኒ በተባለ ቀበሌ ሌሊት አደባባይ በነበሩ ፖሊሶች ኖርማል ለመቆጣጠር መታወቂያ ተጠይቀው ከሻንጣቸው መሳሪያ ተተኩሶ አንድ ፖሊስ ካቆሰሉ በኋላ ተገለዋል ተብሎ ተነግረዋል። ወንጀለኛው እንግዲህ በበርሊን ጥቃት አድርሶ ጣሊያን ሚላን የገባው እዚያ የሚረዱት ወይ የሚያውቁት ቤት ዘመዶች ወይም ጓደኞች ይኖሩት ይሆን? ወይም ደግሞ በዚህ በጥቃቱ የሚረዱት ይኖሩ ይሆን? አዎ እንግዲህ ምንድን ነው? አሁን ቻምበሪ ከተባለ ከተማ ወደ ቶሪኖ ገብተዋል። ከቶሪኖ ወደ ሚላ ሚላኖ መጥተዋል። ፖሊሶችም ጋዜጦችም ይህንን ነው ለንባብ አበቁት። ሚላኖ ከተማ ከገባ በኋላ እዚህ አካባቢ በሚላኖ አካባቢ ምናልባት የሚደግፏቸው ሰዎች አሉ። የት ይሄዱ ነበር? አሁን ጥያቄው ከሚላኖ ከሴስቶ ሳን ጆቫኒ በባቡር ወዴት ነበር መሄድ ያቀዱት አሸባሪው ተብሎ እየተጠየቀ ነው እንግዲህ አሁን አሰሳ ተጀምረዋል እዚያ አካባቢ አሁን ደግሞ ወደ በርሊን ነው የምናልፈው ይልማ እንግዲህ በርሊን ላይ ሰዎችን ደፍጥጦ የገደለውና ጉዳት ያደረሰው ተጠርጣሪ መገደሉ ተሰምቷል በጀርመን በርሊን ፖለቲከኞች ምንድን ነው መልሳቸው በዚህ ጉዳይ ላይ በአንድ በኩል ቻንስለሯ ወይዘሮ አንገላ መርክል እንዳሉት ዓለም አቀፍ የሆነው በአውሮፓ ደረጃ ሊንቀሳቀስ የሚችለው ሽብር ፈጣሪዎችን እንቆጣጠር የሚለው ነገር የዚህ ወጣት ልጅ የደረሰበት ሁኔታና ሚላኖ ከተማ ውስጥ መገደሉ አብሮ መስራታችንን የሚያረጋግጥ ነው ብለዋል። በሁለተኛ በኩል የተሰማው ነገር ቢኖር እዛ ሚላኖ ከፖሊሶች ጋር ተታኩሶ የሞተው እሱ አኒስ አሚር መሆኑን የሚያረጋግጥ መሆኑን እዚህ ከተማ ላይ ያገኙት የእጅ አሻራው እና እዛ የተነሳው የእጅ አሻራ አንድ መሆኑን የሚያረጋግጥ ነው ከዛ አልፎ አይኤስ የሚባለው የእስላማዊ መንግስት የዜና ወኪል እንዳረጋገጠው አማክ የሚባለው የእኛ ሰው ነው ብለው የላኮን ቪዲዮ አያዘዋውጥ ተዋል። ከዚህ በተጨማሪ ይሄ ሰውዬ ይህን ሁሉ መንገድ አቆራርጦ ሲሄድ የሚያግዙት የሚረዱት እና አብረው የሚተባበሩት ሰዎች አሉ። ስለዚህ እነዚህን ሰዎች እነማን እንደሆኑ የት እንደደረሰ ዱካውን እንከተላለን የሚለው ነው ማለት አንድ ሰው የሰራው ስራ ሳይሆን ብዙ ወጣቶች ወይም ብዙ ሽብር ፈጣሪዎች ከሚላኑ ጀምሮ ፈረንሳይ ሀገር ሆኖ እዚህ ጀርመን ሀገር ያሉት እነሱን እንቆጣጠራለን የሚል ነው። ከዛ አልፎ ሄደው እንግዲህ እዚህ ያሉትን አክራሪ ተብሎ የሚጠረጠሩትንም የእስላም መስጊዶች፣ የእስላም ሰባኪዎች፣ እዛ ውስጥ የሚገኙትን ሰዎች ያላቸው ፊልምና የቀዱት ቪዲዮዎች ብዙ ናቸው። እነዚህን ሁሉ አጣርተን ማን ምን እንደሆነ እንከታተላለን ነው የሚሉት። በአጠቃላይ ወደ አምስት መቶ ሀምሳ የሚደርሱ በግምት እንደዚህ ነው የሚባለው ሽብር ፈጣሪዎች ጀርመን መንግስት በቋፍ እነሱን ማን እንደሆኑ እንደሚመለከታቸው አረጋግጠዋል። ይልማ ኃይለ ሚካኤል ከበርሊን ለሰጠህን ማብራሪያ አመሰግናለሁ።